ዝግጅት የጤና ፕሮግራም ይሆናል። የዛሬው የጤና ፕሮግራም በጡት ካንሰር ላይ ያተኩራል። በአውሮፓውያኑ የዘመን አቆጣጠር ይህ ጥቅምት ወይም ኦክቶበር ወር የጡት ካንሰር ግንዛቤ ማስጨበጫ ወር ነው። ስለ በሽታው ምርመራና ሕክምና፣ ማን በበሽታው ይበልጥ ተጋላጭ ነው፣ በምን ምክንያት፣ የመሳሰሉት በዚህ ወር ትኩረት ይሰጣቸዋል። ምርመራ ወሳኝ ነው። ሴቶች ይህንን እንዲገነዘቡ በተለያዩ መንገዶች ቅስቀሳ ይደረጋል። የዛሬዋ የጤና ፕሮግራም እንግዳ እህቶቼን፣ ኢትዮጵያውያት ይህ የጡት ካንሰር ቶሎ ከተደረሰበትና ከታከሙት መዳን እንደሚቻል እኔ በራሴ ያየሁት ነውና፣ እንዳይፈሩ ደግሞም እንዳይዘናጉ መምከር እፈልጋለሁ ብለው የተነሱ ናቸው። ለሌሎችም እርስ በርስ በመማማር ሕይወትን ማትረፍ ያስፈልገናል በማለት ጥሪ ያሰማሉ። ወይዘሮ ምስራቅ ገሰሰ ይባላሉ። በካሊፎርኒያ አፕላሊ ነዋሪ የጤና ጥበቃ አስተዳደር ኃላፊ ናቸው። ትምህርታቸውም የህዝብ ጤና ጥበቃ ነው። ቆንጅታየ ከወይዘሮ ምስራቅ ጋር ረዘም ያለ ቆይታ አድርጋለች። ወይዘሮ ምስራቅ ገሰሰ ይህን የጡት ካንሰርን ወር አስመልክቶ እጅግ ጠቃሚ የሆነ መረጃ ለአድማጮቻችን ለመስጠት በተለይም ከራስዎ ተሞክሮ ደግሞም ይህን ምክር ለመስጠት በራስዎ ተነሳሽነት በመቅረቦ በአድማጮቻችን ስም እጅግ አድርጌ አመሰግናለሁ። ይህንን እድል ስለሰጠሽ በጣም አመሰግናለሁ። ለምን ይሄ የጡት ካንሰር ራሱ ትልቅ ልቤ ውስጥ ያለና በተለይ ለእህቶቼ ለኢትዮጵያኖች፣ በአጠቃላይ ማስረዳት የምፈልገው ነገር ስለሆነ ይህን እድል ስለሰጠሽኝ አመሰግናለሁ። የዛሬ ሶስት አመት መሆኑን ነው። ህዳር ሁለት ሺ ዘጠኝ ማሞግራም በየአመቱ የምወስደው ቴስት ነው፣ ምርመራ። እሱን በምወስድበት ጊዜ በዚህ አዲሱ ዲጂታል ማሞግራም ላይ አንድ ትንሽ ነገር ነው ያዩት። ያውም እጢ አልነበረም፣ በጄ ስነካው ምንም ነገር የለም፣ አላመመኝም፣ ምንም ምክንያት አልነበረኝም። ያው በየአመቱ ስለማደርገው ለማድረግ በሄድኩበት ጊዜ ደወሉልኝና ይሄ ነገር አይተናል ና እና ያሉኝ ከዛ ሞር ለመመርመር ቀደው ባዮፕሲ በማድረግ አውጥተው ምርመራውን ሲያደርጉ እውነትም የመጀመሪያ ስቴጅ ወይ የመጀመሪያ ደረጃ ደረጃ ካንሰር መሆኑን ወዲያው ነገሩኝ። ከዚያ በዚያው የመጀመሪያው ማድረግ የፈለጉት በሰርጀሪ እንደገና ቀደው አውጥተው ከዛ በኋላ ሬዲዮሎጂ ሬዲሽን በርንም ያደረጉታል። ወደ ዙሪያውን ያቃጥሉታል። ዙሪያውን በጡቱን ግራ ጡት የነበረ አቃጠሉት። ጠዋት ጠዋት እየሄድኩኝ ነበረ። አስራ አምስት ደቂቃም አትፈጅም። ወደ ሰባት ነው ስምንት ሳምንት እሱን አደረግኩኝ። ከዛ በቃ ያው ነበር እሱ ብቻ ነበር ያስፈለገው። ይሄ ምንድን ነው ቀለል ያደረገው ነገሩ አንደኛ በመጀመሪያ ገና ሲጀምር ወዲያው ስለተያዘ ባላቸው ቴክኖሎጂ ተጠቅመው ልድን ቻልኩኝ። እና የእኔን ኤክስፒሪየንስ ባየሁ ጊዜ የሚገርምሽ ነው። እንኳን ጠየቅሽ። ቤተሰቦቼ ዘመዶቼን በመንገሬ የራሴ ቤተሰብ ውስጥ ሶስት ሰዎች ምርመራ ሄደው ሁለቱ ተገኝቶባቸው እንደዚሁ በጊዜ ተይዞ በጊዜ ኦፕራሲዮን አድርገው ህክምናውን አግኝተዋል። ህክምናውን አድነው ሊተርፉ ቻሉ። ህይወታቸውን ሊያተርፉ ቻሉ። ህይወታቸውን ሊያተርፉ ቻሉ። እና ይሄ በሆነበት ጊዜ ጭንቅላቴን የመታኝ መጀመሪያ ምንድን ነው? ከዛም በፊት አንድ ሁለት ጊዜ በጣም የማውቃቸው ጓደኞቼ ሞቱ ተብሎ ቀብር ላይ ነው። በምንድን ነው የሞቱት ወይም ስንል የጡት ካንሰር ምንድን ነው። እኛ ባህላችን ሁሉን ነገር መደበቅ ነው። ቤተሰብን ላለማስጨነቅ፣ ባለቤታችን ዘመዶቻችን ላለማስጨነቅ አንዳንዴም ደግሞ በፍርሃት በፍርሃት ካንሰር ምንድን ነው ካንሰር የሚያስፈራ ነገር ነውና ወይም ደግሞ የሚያሳፍር ነገር ነውና በማለት በባህላችን ያንን ምስጢር ይዘን በጊዜ ከመመርመር አውጥተን ለዘመዶቻችን ለቤተሰቦቻችን ተናግረን እነሱም ለመመርመር በሚችሉበትና በሚድኑበት ጊዜ ሁሉን ደብቀን መቃብር መሄድ ሆነ እና እዚህ ሀገር በተለይ እዚህ ሁሉ ነገር ያለበት አሜሪካን ሀገር ውስጥ በአጭሩ በጊዜ የሚገኝበትን ምርመራዎች እያሉ በባህል ምክንያት በጊዜ ባለመገኘቱ ሰው በመሞቱ በጣም ያሳዝናል በጣም ያሳዝናል በጣም ያሳዝናል የብዙ ሴቶች ህይወት ነው በዚህ ምክንያት በጊዜ ባለመደረሱ የሚያልፈው ሌላው ምክንያት ደግሞ እርሶም በዚሁ ይህንኑ ባስረዱበትና ግንዛቤ ባስጨበጡበት አንድ ጽሁፍ ላይ እንደምረዳው የጤና ዋስትና ወይም ኢንሹራንስ አለመኖር አንዱ ሌላው ዋና ችግር ነው ይህንን ወር ኦክቶበር ወር በጠቃላይ አሜሪካን ሀገር ውስጥ የጡት ካንሰር አዌርነስ ወይም ግንዛቤ ጊዜ ስለሆነ ብዙ ከሎስ አንጀለስ፣ በዋሽንግተን ዲሲ፣ በአትላንታ በትልልቁ ከተማዎች ውስጥ ሆስፒታሎች፣ ካንሰር ሴንተርስ ማሞግራም በፍሪ እያረጋሉ፣ በነጻ በነጻ ይደረጋል። ይሄ ብቻ ሳይሆን ቢከፈልም በዚህን ጊዜ ለምሳሌ እኛ እኔ የምሰራው ሆስፒታል ውስጥ ነው የእኛ ሆስፒታል እንኳን በአጠቃላይ ህብረተሰብ ውስጥ ኢንፎርሜሽኑ እንዲሄድ ስለምንፈልግ ሰላሳ ዘጠኝ ብር እያስከፈልን ለሚችል ኢንሹራንስ ለሌለው ካሽ እናደርጋለን በሰላሳ ዘጠኝ ብር አዎ እዚህ እዚህ አፕል ቫሊ ትንሽ ከተማ ውስጥ እሺ እና ጆርጅ ዋሽንግተን ዩኒቨርሲቲ ሀዋርድ ዩኒቨርሲቲ ሜዲካል ሴንተርስ ፍሪ ክሊኒክስ አሉ እና እነዛ ለኢትዮጵያኖች ባሉበት አካባቢ ደውለው ቢጠይቁ እነዚህ ክሊኒኮች ይገኛሉ። በዚህ ጊዜ ሄዶ ማሞግራሙን ማድረግ ይቻላል ማለት ነው። እና በጣም ይሄንን ለማስታወስ የምፈልገው ብዙ እህቶቻችን ባህላችን ሆኖ ለልጆቻችን፣ ለባሎቻችን፣ ለወገኖቻችን እንደኛ የሚቆም የለም፣ ራሳችንን ግን ችላ እንላለን። አዎ። እና ይሄ በተለይ ኢትዮጵያኖች ላይ ትክክል አይመስለኝም። እና እኛ ከኖርን ነው ልጆቻችን የሚኖሩት ዘመዶቻችን የሚኖሩት። እና በአጭሩ በቅድሚያ ሲገኝ ሙሉ በሙሉ መዳን መዳን መቻሉ ስለሚታወቅ ሴቶች ችላ ሳንህል ፍርሀት ሳይኖረን አለማወቅና ግንዝብ ችግር፣ ቋንቋ ችግር ካለብን ለምሳሌ የእናንተ ጋር በተለይ ቨርጂኒያ ውስጥ ሆስፒታሎች ውስጥ የአማርኛ ትርጓሜ ሁሉ የአማርኛ ሳይኖች ሁሉ አሉ። አዎ፣ ቋንቋ ለማይችሉ ሰዎች ይመደብላቸዋል። ይሄን ነው አዎ። እና ይሄንን ስላለ በሱ በመጠቀም በጣም በጣም የሚያስፈልግ ነገር መሆኑን አይተን ደግሞ እድሜያችን ከአርባ አምስት ከአርባ እስከ አርባ አምስት ከአርባ አምስት እስከ ሀምሳ ያለ ነው። በተለይ በግድ በመጀመሪያውም ጊዜ ቢሆን ማሞግራም ያስፈልጋል ለማወቅ እና አንዳንድ ሰዎች በተለይ ቤተሰብ እህት እናት አክስት በዚህ በጥቁት ካንሰር የሞቱ የታመሙ የምናውቃቸው ካለን ቤተሰብ ውስጥ ከዛ እድሜ መጠበቅ የለብንም። አሁኑኑ ሄደን መመርመር እንችላለን። በሁለት ምክንያቶች ነው። ለምሳሌ ከሁለት ከሁለት ነገሮች ነው ይህ ካንሰር የሚመጣው ብለው ነው የሚያስረዱት። አንደኛ ከአካባቢ ማለት ከውጭ ከኢንቫይርመንት ከምንኖርበት ከምንጠጣው ከምንበላው ከምንተነፍሰው የሚገኝ ካንሰር እንደማንኛቸው ማንኛቸው አንደኛው ደግሞ በቤተሰብ በዘር ለዛ ለካንሰር ሀይሊ ሰሴፕትብል ወይም ሀይሊ የተጋለጥን ያደርገናል። በዘራችን በዘራችን ያንን ካወቅን ግን መጀመሪያ ለምሳሌ እኔ ይሄን አለብሽ እንዳሉኝ ምርመራ አረጉልኝ፣ እና ይሄ የዘር አይደለም ያንቺ አሉ ግን ከኤንቫይሮንመንት የመጣ ነው አሉ። ቢሆንም ይህንንም ኢንፎርሜሽን በመንገሬ ሁለት ሶስት ቤተሰቦቼ እንደ አጋጣሚ ሄደው ሲመረመሩ ሁለቱ እንደዚህ ተገኝቶባቸው እነሱም በኦፕራሲዮን በሬዲሽን እንደዚህ ያው ኪሞ ሳያስፈልግ ቶሎ ተደረሰላቸው። ለምሳሌ አሁን ማስረዳት የምፈልገው የእኔ እንደ አጋጣሚ ሆኖ ስቴጅ ዚሮ የመጀመሪያ መጀመሪያ በመሆኑ በሰርጀሪና በሬዲሽን ዳንኩኝ። ያንዳንዱ ለምሳሌ ያንን ካንሰር የሆነውን ቀደው አወጡት። ከዛ በኋላ በሬዲሽን ታከመ አካባቢው። አዎ ካንሰሩን አወጡት። ያንን አካባቢ ደግሞ በሬዲሽን ጡቱን አቃጠሉት። አሁን የሁሉም ሰው እንደዛ ይሆናል ማለት አይደለም። ልክ ነው። አዎ። እና ለምሳሌ በሚያዩበት ጊዜ ማሞግራሙ ሲደረግ ያንዳንድ ሰዎች ስቴጁ ሁለት ወይ ሶስት አይነት ወይም ደግሞ በጣም ቶሎ ስፕሬድ የሚያደርግ አይነት እንደዚህ ከሆነ ምርመራው ጥንቃቄውም የሚወስዱት ምርመራ ለምሳሌ ኪሞቴራፒ በኬሚካል ቴራፒ ያደረጎላቸዋል፣ ከዛ ሬዲየሽን፣ ከዛ ሰርጀሪ የሚያደርጉ ብዙ ብዙ ብዙ ቴክኖሎጂካሊ ዲቨሎፕድ የሆኑ እና ብዙ የዛሬ ሀያ አመት ሴቶች ጡት ካንሰር በሚይዛቸው ወዲያውን የሚሞቱበትን አሁን ጨርሶ ቀድሞ ስለሚታወቅ ወይም ደግሞ አሁን ባሉት የቴክኖሎጂ ውጤቶች የቴክኖሎጂ ዲቨሎፕመንት ቶሎ ቶሎ መዳን የሚችሉበት ስላለ ነው። በጣም ይሄንን ለእህቶች መናገር የምፈልገው ለምን ምንም አንደኛ ትክክል ያልሆኑ እምነቶች አሉ። ማሞግራም ካንሰር ያመጣል? አያመጣም። ማሞግራሙ ካንሰር አያመጣም። እንደ ራጂ አስራ አምስት ሀያ ደቂቃ የሚፈጅ ራጂ ነው ለጡት ካንሰር የሚያሳፍር ነገር ነው፣ አይደለም። ማንኛውም ራጂ ሲበዛ ራሱ የራጁ ኤክስሬ ሲበዛ ካንሰር ያመጣል ይባላል፣ ግን በደንብ ለዛች ለአስራ አምስት ወይም ለሁለት ለሶስት ደቂቃ የሚመረመረው ካንሰር ያመጣል የሚባለው ትክክል አይደለም። ለዛውም በአመት አንድ ጊዜ ልክ ነው። በአመት አንድ ጊዜ በየቀኑም ይሆን አይደለም። በተለይ ከአርባ አምስት አመት እድሜ በላይ ያለ ነው። በየጊዜው በየአመቱ ማድረግ ትልቅ ለቤተሰቦቻችን ለራሳችን ትልቅ የሚያስፈልግ ጥበቃ ነው። ደግሞ አንደኛውን መናገር የምፈልገው ራሳችንም በራሳችንም በእጃችን መመርመር እንችላል። አሁን ለምሳሌ እንደዚህ አንድ አልጋ ላይ ጋደም ብሎ እጃችንን ወደ ላይ በመዘርጋት በአንደኛው እጃችን ጡታችንን በአካባቢው ስንመረምረው እባጭ ወይም ጡት ላይ አንድ ነገር የሚያም ከሆነ ወይም እንድጠጥር ያለ ነገር ከተገኘ መግል የመሰለ የሚታይ ወይ ደም የመሰለ ነገር ሲወጣ ወይም ጡቱን ሲነኩት የሚያምን ከሆነ ወይም ጡቱ አካባቢ ቀይ ከሆነ ደግሞ ከዚህም አልፎ የእኔ ለምሳሌ ይህን ሁሉ ስለማቅ አረግ ስለነበረ ምርመራውን ስለማድረግ በጀ መረምር ነበር፣ በህይወት ሙሉ እና ምንም ነገር ስላላየሁ በዛው ያው የማሞግራሙ አስፈላጊነት ምንድን ነው? በዛ በዲጂታል ማሞግራም ብቻ ነው ትንሽ ነጭ ነገር እኔ ምን እንዴት አድርገው እንዳወቁትም አላቅም የታየው እና በእጅ በመዳበስ ላይደረስበት ስለሚችል አመታዊ ምርመራው የግድ ነው። ላልደርስበት ስለምንችል በእጃችን የማሞግራሙ ምርመራ በጣም ግድ ነው አስፈላጊ ነው። እንግዲህ እንደሚያውቁት ወይዘሮ ምስራቅ በየአመቱ ለተለያዩ በሽታዎች ለበሽታዎችን ብቻ ሳይሆን ሕብረተሰብን ሰውን የሚጎዱ ልማዶችን በተመለከተ የዚህ በሽታ የዚህ ጉዳይ ቀን ወይም ወር እየተባለ ይመደባል። ሰዎች ይነጋገሩበታል፣ መፍትሄ ይፈለግበታል። ይሄ የተለመደ ነገር ነው። ይሄ ወር ደግሞ ኦክቶበር ወይም ጥቅምት ዓለም አቀፍ የጡት ካንሰር ግንዛቤ ማስጨበጫ ወር ነው። ማህበረሰባችን እንደዚህ አይነቶቹን ወቅቶች ሊጠቀምባቸው ይገባል ብለዋል። ግንዛቤዎች ወይም አዌርነስ በዓለም አካባቢ በሚኖርበት ጊዜ እኛ ራሳችን ይህንን በመጠቀም ሳንፈራ ማመግራም ሳያስከፍሉ የሚያደርጉትን ለህብረተሰቡ የተከፈቱትን የትልልቅ ሆስፒታሎች፣ ኢንስቲትዩቶች ኢንፎርሜሽኑን በመፈለግ ሄደን እርዳታውን ማግኘት ያስፈልጋል። አዎ ሁለተኛ ደግሞ ሁላችንም ብንሆን ከሐኪም መራቅ የለብንም እና በአመት አንዴም ቢሆን ሙሉ ምርመራ ስናደረግ ብዙ ሐኪሞች መሞግራምን ሬኮመንድ ያደረጋሉ ከአርባ እስከ አርባ አምስት ሀምሳ በላይ መጠየቅ ደግሞ በአንድ ቀን የሚገድል በሽታ አይደለም። ምንም ሳይሰማን ህመምን ክፉ ነገር ላይ መድረስ ስለሚቻል እንዳልኩኝ በዛን በኦክቶበርን ጊዜ በመጠቀም በተለይ ደግሞ ብዙዎቻችን አሞን ታክመን የዳንን ችላ ማለት የለብንም። ለእህቶቻችን ለዘመዶቻችን መናገር አለበት። አንድ ወቅት ላይ ጊዜው ካለፈ በኋላ ሐኪም ጋር ብንሄድ መፍትሄ የማይገኝበት ደረጃ ላይ ደርሶ ሊሆን ይችላል። ስለዚህ ያለ ምክንያት ህይወትን ማጣት ይመጣል። ልክ ነው ደግሞ ስቃዩስ ክፉ በሽታ ነው። በኪሞቴራፒ ምርመራ ላይ ቀላል ነገር አይደለም። መናገር የምፈልገው ደግሞ አያስደነግጥም ወይ ቀላል ነው ማለት አይደለም። እኔ በጤና ጥበቃ ውስጥ እምብሰራ በየቀኑ ስለ ካንሰር ባውቅ ካንሰር ነው ብለው ሲነግሩኝ ምን ያህል እንደደነገጥኩና እንደፈራሁ እኔ እኔ የማውቀው ወይ እኔ ልጆቼን ሳላሳድግ ልሞት ነው ወይ በሚል ተጨንቅ። ያለው ግን ከእግዚአብሔር ጋር ሁሉን ነገር ባለው ቴክኖሎጂ በመጠቀም ይኸው ድኜ ለባ ደዌ የተገኘብኝ ካንሰር ሰውነት ውስጥ ያሉት የሴቶች ሆርሞን ጋር የተያያዘ ስለሆነ ለሰባት አመት ታሞክሲፍን የሚባል መድኃኒት እወጣለሁ። ከሰባት አመት በኋላ ጨርሶ ሙሉ ካንሰር ፍሪ ነው የምሆነው። ትልቅ ነገር አሁን ይኸው ሶስት አመቴ ነው ስወጣ እና ሁሉ አይነት ቴክኖሎጂ ስላለ፣ በጣም እህቶችን አትፍሩ። ዘመዶቻችንን ወገኖቻችንን ማስተማር ደግሞ እግዚአብሔር እኮ እርዱኝ ይረዳችኋለሁ ብሏል። በእግዚአብሔርም ብናምንም በጸሎትም ብናምንም እግዚአብሔር አድኖኛል ብዬ ነው ማምነው እኔ። ለነገሩ ግን ምርመራውን በትክክል ባልወስድ ኖሮ ከአራት አመት በኋላ ሞት የሚያደርስ ነው፣ ይሄንን ነበር የነገሩኝ። ማህበረሰባችን ይሄንን አስመልክቶ ግንዛቤ ለማስጨበጥ ምን ማድረግ አለበት ይላሉ? አንደኛ ራሳችንን፣ በተለይ ትምህርት ቤት አካባቢ ልጆች ያሉን ቋንቋ በደንብ የምንችለውን፣ በላይብራሪ በኢንተርኔት በሁሉ ቦታ ኢንፎርሜሽኑ በተለይ በኦክቶበር በየቦታው ስላለ አናቅም ልንላ አንችልም። እንግሊዝኛ ማንበብ የማይችሉትን በኢትዮጵያ ኮሚኒቲ ውስጥ ይህንን የመጀመሪያውና ዋናው ማድረግ ያለብን ይመስለኛል። በቤተ ክርስቲያን አካባቢም ቢሆን ይህንን አትፍሩ፣ ሂዱ ተመርመሩ፣ ችላ አትበሉ በዚህ በዚህ በዚህ ኢትዮጵያኖች ብዙ ያሉበት አካባቢ በተለይ ይሄንን ማስተማርና ለዚህ ኢንፎርሜሽኑን እንድንጠቀምና እህቶቻችን ሳይፈሩ በሐኪሞችንም በማማከር በራስ እጃችንም በመመርመር እና ከ አርባ አምስት አመት በላይ ያለን ደግሞ በአመት አንዴ ይህንን ምርመራ ይሄ ምንድን ነው ብሎ መጠየቅ መቻሉ ራሱ አሁን ይህንን እኔና አንቺን ስንወያይ የሚሰሙትን እንዴ እንደዚህ ሰማሁ እንዲህ አለ እንዴ ብሎ ለሐኪም መጠየቅ ራሱ ያ ወደሚያስፈልገው ሊወስደን ይመራል። ልክ ነው፣ ልክ ነው። እና ደግሞ ኢትዮጵያኖች ሀኪሞች አሉ፣ ኢትዮጵያኖች ነርሶች ዘመዶቻችን፣ የምናውቀው ሰው አለና ለራሳችን መደበቅ የሚለውን ነገር አንደኛ አውጥተን መጣል። ምክንያቱ ደግሞ ለራስ ነው፣ አይጠቅምም። የእውነት የኢትዮጵያ ህዝብ በሙሉ ወይም የማውቀው ሰው በሙሉ ስለ እኔ ካንሰር ማወቅ አለበት ማለት አይደለም፣ ግን ሰዎች ማወቅ አለባቸው። እና እነዛ ሰዎች አንደኛ የቤተሰብ እህቶች ቤተሰብ ውስጥ ያሉ ጓደኞች፣ አንዱ ባንዱ አሁን ሄጄ ልመርመር እስቲ በማለት ራሱን ሊያድን ይችላል። ለኢትዮጵያውያት ሐኪሞችም የህክምና ባለሙያዎች ጥሪ አለዎት ወይዘሮ ምስራቅ? በጣም በጣም እኔ መቼም እርግጠኛ ነኝ ወደ ኋላ አይሉ። ቁጭ ብለው በሚያነጋግሩበት ጊዜ እባካችሁ ተመርመሩ የሚሉ የጤና ሰዎች እንደሆኑ አምናለሁ። ይህን ብቻ እዛ በመቆም ሳይሆን ቢችሉ ደግሞ ለምሳሌ ቤተ ክርስቲያን አካባቢ፣ በኢትዮጵያን ኮሚኒቲ አካባቢ ህብረተሰቡ የሚሰበሰብበትና ያው ፖለቲካ ወሌላ በሚነጋገሩበት ይህንንም ኦክቶበር አካባቢ ስለዚህም መነጋገሩ ትልቅ ነገር ይመስል በይፋ እንዲህ ሲነገር ሰውም ፍርሀቱ ይቀንሳል። አሀ ለካ እኔ ብቻ አይደለሁም የሚል ይሆናል ና ሁሉም በእንደ ልቡ ይወያያል። ለመነጋገርና ትልቅ ነገር ነው። ምን አለ እኛ ጋ ይሄ የብሬስት ካንሰር ሰፖርት ግሩፕ ይሉታል። ምንድን ነው? እዚሁ አካባቢ ሆስፒታሉ አካባቢ የጡት ካንሰር የያዛቸውን ሴቶች በየወሩ አንዴ አንዳንድ ሐኪሞች እየመጡ ያነጋግሯቸዋል። ብሶታቸውን የሚናገሩበት ቦታ። የጡት ካንሰር ብቻ በሽተኞችን አንድ ላይ አድርጎ አይዟችሁ መባባል፣ እንዲህ በደረሰብኝ ጊዜ ይሄንን አደረኩኝ፣ ምን ሰራልሽ ላንቺ፣ ለእኔ ይሄ ሰራልኝ፣ ይሄን ብታረጊ ጥሩ ነው በመባባል እውቀት ባለበት ሐኪሞች ሴቶችን ካንሰር ብቻ የተማሩ አስተማር የሚችሉ ሰዎች ይገናኛሉ። እኔ መጀመሪያ ላይ ሄድ ነበር እና በጣም የመንፈስ እርዳታ፣ በጣም እንዴ ለካ ይሄም አለ፣ እኔ ብቻ አይደለሁም ለካ እሱን ብንፈጥር በኢትዮጵያ ሕብረተሰብ ውስጥ በጣም ትልቅ ነገር ይመስለኛል። እንግዲህ ይሄን እያረግን ነው የሚሉ ይሄን ውይይት የሚያደምጡ ካሉ ያካፍሉንና ይሄም የምንገልጸው ይሆናል። ወይዘሮ ምስራቅ ለወንዶች ደግሞ ጥሪ አለዎት? አዎ ወንዶችን ደግሞ እህቶቻችሁን ማበረታታት አለባችሁ፣ ግዴታችሁ ነው። ይሄ አይ ይሄ የሴት በሽታ ነው ብቻ ማለት አይደለም። አንዳንዴም የወንዶችም የጡት ካንሰር ብዙ አይደለም ግን አንዳንድ ጊዜ እየተገኘ ነው። ዘጠና ፐርሰንቱ የሴቶች ነው። ግን ለወንዶቹ ያለኝ ጥሪ ምንድን ነው? ሚስቶቻችሁን፣ እህቶቻችሁን ይህንን ቶፒክ በሚነሳበት ጊዜ ተመርምረሻል ወይ፣ ከሐኪምሽ ጋር ይህን አነጋግረሻል ወይ፣ የምርመራ ጊዜዎች ደርሷል ደርሷል እና አርገሸዋልን ብሎ መጠየቅ ማበረታታት አለብን። ደግሞ እውነት ያ ነገር አለ። ተገኝቷል ሲባል ደግሞ በሁሉ ነገር ማበረታታት እና አብሮ በመሄድ ልጆቹን ሴት ልጅ ናት መቼም ብዙ የሴት የልጆች ስራ የሚበዛባት ግን እዚህ ሀገር ካለን ምርመራው ላይ ወይም ደግሞ ያው ሬዲዬሽን ኪሞቴራፒ ካስፈለገ በዛን ጊዜ ጎኗ በመሆን ባለቤቱን፣ እህቱን፣ እናቱን ማበረታታት እንዳለበት ግዴታችን ነው። አለ ሁሽ መባል ትልቅ ነገር ነው። ደግሞ አሁንም ይህንን ለምሳሌ ያዳመጠ ወንድሞቻችን ይህንን ጥያቄ ማንሳት አንድ ዓመት በፊት ነው። አንድ አንድ ኢትዮጵያዊት ልጅ ለባለቤቷ እንኳ ሳትነግረው በቃ መጨረሻ ላይ ልትሞት ስትል ነው። በጣም የሚያሳዝን ምንም የሚያሳፍር አይደለም። ይሄን የቀድማ ቀድማ ብትነግረው ስንት ነገር በደረሰ እንዳልሹ ዓይናችንን ካልጨፈንም። በተቀረ ስለ ጡት ካንሰር በተለይ በኦክቶበር ላይ በየቦታው እና እዚህ ያለን አሜሪካን ሀገር ያለን እህቶቻችን እናቶቻችን በፍጹም ሳናውቀው ሳንገነዘበው ሞት መድረስ የለብንም። በዚህ በነገር ብዙ እርዳታዎች የሚደረጉ አሁን አሜሪካን ሀገር ውስጥ ብዙ የካንሰር ነው በማለት ኢንሹራንሶች እምቢ እንዳይሉ ህጎች ይኸው በኦባማ ይሄ የአፎርደብል ኬር በአዲሱ በአዲሱ ህግ በማንኛውም ካንሰር ካንሰር ይዟችኋል ተብሎ ኢንሹራንስ አታገኙ የሚባልበት ጊዜ ቀርቷል እና ሰው ሰርቶ እስከ ኖረ ድረስ እኛ ኢትዮጵያ ኖች ደግሞ በጣም ምንረዳዳ ቤት ህብረተሰቦች ነን። እና ቤት ለመግዛት መኪና ለመግዛት፣ ለሁሉ ነገር እንደምናዋጣው አንድ እህታችን ታማለችና ምርመራዋን እንድትቀጥል ገንዘብ እናዋጣ ማለት ደግሞ የህብረተሰቡ ጥሪ ነው። ይህንን ለማድረግ ግን ማወቅ አለብን። ሳናቅ እንዴት ማማንን ይረዳል? ይህን ነው በጣም ማስረዳት የምፈልገውና፣ አትፍሩ። ሙሉ በሙሉ መዳን ይቻላል፣ በቅድሚያ ከተገኘ በአንድ ቀን የሚገድል በሽታ አይደለም። ወይዘሮ ምስራቅ ገሰሰ፣ ማን ይናገር የነበረ እንደሚባለው ከራሶ ተሞክሮ ተነስተው እህቶቻችንን ግንዛቤ ለማስጨበጥ ማብራሪያ ስለሰጡን በጣም አድርጌ ነው የማመሰግነው፣ በአድማጮች ስም። ይህን እድል ስለሰጠሽ እኔም በኃይል ነው የማመሰግነው። ለምን እኛ ያልተነጋገርን ማን ይናገረናል?